ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ዝግጅታችን ይቀጥላል። አብራችሁ እንድታመሹ እንጋብዛለን። በዛሬው ምሽት በዩናይትድ ስቴትስ እና በኩባ ግንኙነት፣ እንደዚሁም በአፍሪካ ግንኙነት ዙሪያ እናተኩራለን። ለረጅም ዓመታት ኩባን ያስተዳደሩት ፊደል ካስትሮ መሞታቸውን አስመልክቶ የዓለም መሪዎች አስተያየቶቻቸውን እየሰጡ ነው። ፕሬዚዳንት ኦባማ ከኩባ ከኩባና ከፊደል ካስትሮ ጋር እንዳደረጉት የዲፕሎማሲ ግንኙነት መክፈት፣ በተለይ ደግሞ በምላሹ የሚገኝ ጥቅም ባልተረጋገጠበት ሁኔታ አቋማችን የጸና ይሆናል።

ኩባ የፊደል ካስትሮን አሟሟት ምክንያት በማድረግ የኩባ የቀድሞ ተማሪ የሰጡት አስተያየትን ነበር ያደመጥነው። የአማራ ክልል ይቀጥላል። እንደሚሉት ለሕዝብ ቢሰሩና ለውጥ ማምጣት ቢችሉ ደስ ይለናል። ግን ማምጣት አይችሉም። ለኅብረተሰቡ የቀረበ የኅብረተሰቡ ቅሬታ ሊፈታ የሚችል አመራር ማሰማራት ለውጥ አያመጣም ተብሎ ሊገመገም አይችልም ማለት ነው። በሌላ ዘገባ ደግሞ በጎንደር ዩኒቨርሲቲ አንድ መቶ ሁለት ተማሪዎች መታሰራቸውን የተመለከተ ዘገባ ይዘናል። በዛን ጊዜ ነው በሁለቱ አቅጣጫ ፌዴራል ፖሊሶች፣ የአማራ ልዩ ፖሊሶች እና የኮማንድ ፖስት አዛዦች የገቡባቸው። በሁለት መኪና ገቡባቸው እና ተያዙ እንዳለ። አሁን ስድስተኛ ፖሊስ ጣቢያ ነው የሚገኙት። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምን አመሻችሁ። የጋቢና ቪኦኤ አድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የአማራ ክልል ከተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነውን የካቢኔ ሹምሽር ህዝቡ ላነሳው ጥያቄ መልስ የሚሰጥ አይደለም ሲሉ የተቃዋሚ ፓርቲ አመራር አባላት ተቹ። ተቃውሞ የተቀሰቀሰበትን ዋና የወልቃይት ጉዳይ መልስ ያልሰጠና ሌሎችንም የህዝብ ጥያቄዎች ያልመለሰ ግምገማና ተሃድሶ ፋይዳ የለውም ብለውታል። የክልሉ መንግስት በበኩሉ ሰዎች የመሰላቸውን አስተያየት መስጠት ይችላሉ፣ በእኛ በኩል ክልሉ የህብረተሰቡን ችግር ለመፍታት ጥልቅ ተሃድሶ አድርጎ ሹምሽር አካሂዷል ብለዋል። አድማጮች የዚህን ዜና ዝርዝር ከዜና በኋላ በሚኖረን ፕሮግራም ይዘን እንመለሳለን። በጎንደር ዩኒቨርስቲ አንድ መቶ ተማሪዎች እንደታሰሩ እንደሆነ ተገለጸ። የስራ እድሉ በጣም ጠባብ ስለሆነ ዲፓርትመንት ይቀየርልን ብለው የጠየቁ አንድ መቶ ሁለት የጎንደር ዩኒቨርሲቲ ከሁለተኛ እስከ አራተኛ ዓመት ያሉ የእንስሳት ሕክምና ፋርማሲ ትምህርት ክፍል ተማሪዎች አርብ ህዳር አስራ ስድስት በኮማንድ ፖስቱ እዝ ስር መታሰራቸውንና እስካሁን አለመለቀቃቸውን ሁለት የዩኒቨርሲቲው ተማሪዎች ለአሜሪካ ድምጽ ገለጹ። አንድ የጎንደር ዩኒቨርሲቲ ተማሪና የእንስሳት ሕክምና ተማሪዎች ህብረት አባል ለአሜሪካ ድምጽ እንደተናገረው የዩኒቨርስቲው አስተዳደር የተማሪዎቹን ጥያቄ ተቀብሎ በጋራ መስራት በመነጋገር ላይ እንደነበር ገልጾ የተማሪዎቹ አድማ ሀገሪቱ ካለችበት የአስቸኳይ ጊዜ አዋጅ ጋር ይቃረናል በሚል አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት በቁጥጥር ስር እንደዋላቸው ተናግሯል። በዚህ ጉዳይ ላይ የዩኒቨርሲቲውን ፕሬዚዳንት ለማግኘት ያደረግነው ጥረት አልተሳካም። ዝርዝር ዘገባውን ከዜናው በኋላ በሚኖረን ክፍለ ጊዜ ይዘን እንመለሳለን። በኮንሶ ሰዎች አሁንም በጅምላ እንደሚታሰሩ የኮንሶ ሕዝብን ወክለው ጥያቄ ያቀርቡ የነበሩ የኮሚቴ አባላት የተወሰኑት መታሰራቸውን፣ አብዛኞቹ ደግሞ መኖሪያ መንደራቸውን ትተው መሰደዳቸውን፣ እኛም በስደት ጫካ ገብተን ነው የምናነጋግራችሁ ሲሉ ሁለት የኮንሶ ነዋሪዎች ነን ያሉ ለአሜሪካ ድምጽ ተናገሩ። ያነጋገርናቸው ሁለት ሰዎች ቤተሰቦቻቸው እንደታሰሩባቸው፣ በኮንሶ የተነሳውን በዞን የመደራጀት ጥያቄ ያነሱ ሰዎች ቀያቸውን ጥለው ጫካ መግባታቸውንና እየተፈጠሩ ባሉት ሁኔታዎች ግራ እንደተጋቡ ለአሜሪካ ድምጽ ተናግረዋል። ኩባውያን አርብ ዕለት ህይወታቸው ያለፈውን መሪያቸውን ለማሰብ ዛሬ በሀቫና የነፃነት አደባባይ በርካታ ሰዎች ተሰብስበው ብለዋል በአለም ዙሪያ ስማቸው በአብዮተኛነት የገነነው የፊደል ካስትሮን ለመሰናበት ኩባውያን የአንድ ሳምንት የሀዘን ቀናቸውን ጀምረዋል በዘጠና አመታቸው ያረፉት ካስትሮ በአለም ዙሪያ የተለያዩ ሀገሮችንና ህዝቦች በ በብዙ ፈርጅ ይታወሳሉ። ለህዝብ የቆሙና የታገሉ ጀግና አድርገው የሚያቸው አጋር ብሎ የሚጠሯቸው ቢኖርም በአንጻሩ ደግሞ የመብት ረጋጭ አምባገነን አድርገው የሚያወግዟቸውም አሉ። አድማጮች፣ የዚህንም ዘገባ ዝርዝር ከዜና በኋላ በሚኖረን ክፍለ ጊዜ ይዘን እንመለሳለን። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነበርኩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አብራችሁን ካድማስ ተሻገሩ። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ። አርብ ዕለት ሕይወታቸው ያለፈውን መሪያቸውን ለማሰብ ኩባውያን ዛሬ በሃቫና የነጻነት አደባባይ በርካታ ሰዎች ተሰብስበው ውለዋል። በዓለም ዙሪያ ስማቸው በአብዮተኛነት የገነነው ፊደል ካስትሮን ለመሰናበት ኩባውያን የአንድ ሳምንት የሐዘን ቀናቸውን ጀምረዋል። በዘጠና ዓመታቸው ያረፉት ካስትሮ በዓለም ዙሪያ በተለያዩ ሀገሮችና ሕዝቦች በብዙ ፈርጅ ይታወሳሉ። ለህዝብ የቆሙና የታገሉ ጀግና አድርገው የሚያዩአቸው አጋር ብለው የሚጠሯቸው ቢኖሩም፣ በአንጻሩ ደግሞ መብት ረጋጭ አምባገነን አድርገው የሚያወግዟቸውም አሉ። የካስትሮን ሕልፈት የተመለከተው ተከታዩ ዘገባችን ዝርዝሩን ይዟል። ኩባውያን በአደባባይ ሀዘናቸውን እየገለጹ ነው። በ1950ዎቹ የተሳካ የኮሚኒስት አብዮት መርተው የኩባን ታሪክ የቀየሩት ፊደል ካስትሮ አርብ ዕለት ካረፉ በኋላ የዓለም መሪዎች የሐዘን መግለጫዎችን ሲያወጡ አንዳንዶች ደግሞ በአንጻሩ በኩባ ህዝብ የኩባ ህዝብ የራሱን መንገድ የሚያቀናበት አጋጣሚ ነው ሲሉ ተደምጠዋል። ዩናይትድ ስቴትስ እና ኩባ ለዘመናት የቆየ ታሪክ ያላቸው ሀገሮች ናቸው። በ19ኛው ክፍለ ዘመን ኩባውያን ከስፔን ቅኝ ግዛት ነጻ ለመውጣት ባደረጉት ትግል ዩናይትድ ስቴትስ ቁርጥ አጋራቸው ነበረች። አሜሪካውያን ወታደሮች በኩባ ዘምተው ከኩባ ጋር በአንድነት ተዋግተዋል። ሁለቱ ሀገሮች የነበሯቸውን መልካም ግንኙነቶች የከፋ ዘቅት ውስጥ ያስገባው በ1950ዎቹ በፊደል ካስትሮ የተመራ የኮሚኒስት አብዮት ስልጣን ከተቆጣጠረ በኋላ ነው። ላለፉት 50 ዓመታት ኩባና ዩናይትድ ስቴትስ በመልካም ጉርብትና ሳይሆን በጥላቻና በመተነኳኮስ ነበር የሚታወቁት። የንግድ የዲፕሎማሲና የጉዞ ግንኙነቶችም ቆመው ነበር። ለዘመናት የተዘጋው ግንኙነት ፕሬዚዳንት ባራክ ኦባማ በድርድር ያላሉበት እድልም ተፈጥሯል። ኦባማ ባለፈው ዓመት ኩባን ሲጎበኙ እንደ አውሮፓውያኑ ዘመን አቆጣጠር ከ1928 ዓ ም ወዲህ የመጀመሪያው አሜሪካዊ መሪ ሆነዋል። እዚህ የመጣሁት የቀዝቃዛው ጦርነት በላቲን አሜሪካ ሀገሮች ትቶት ያለፈውን ቅሪት ግብዓተ መሬት ለማረጋገጥ ነው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በወቅቱ የተናገሩት ነው። ፕሬዚዳንት ኦባማ ከኩባ ጋር ባደረጉት ድርድር ዛሬ ቀጥታ በረራዎች ለመጀመር እንዲበቁ ረድቷል። በተጨማሪም በሁለቱ ሀገሮች መካከል የነበሩ የምጣኔ ሀብት ማዕቀቦችም የላሉበት ሁኔታም ታይቷል። ሆኖም አዲሱ ተመራጭ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኦባማ በኩባ ያደረጓቸውን ስምምነቶች ሲነቅፉና በስልጣን ዘመናቸው ለውጥ ሊያደርጉበት እንደሚፈልጉ ሲናገሩ ቆይተዋል። በሳምንቱ መጨረሻ የትራምፕ ዘመቻ አስተባባሪና የቅርብ አማካሪ ኬሊያን ኮንዌይ የሚከተለውን አስተያየት ሰጥተዋል። ፕሬዚዳንት ኦባማ ከኩባና ከፊደል ካስትሮ ጋር እንዳደረጉት የዲፕሎማሲያዊ ግንኙነቶች መክፈት በተለይ ደግሞ በምላሹ የሚገኝ ጥቅም ባልተረጋገጠበት ሁኔታ አቋማችን የጸና ይሆናል። የፖለቲካ እስረኞች እንደሚፈቱ፣ ኩባ ነጻ የፖለቲካ እንቅስቃሴ የሚካሄድበት ሀገር መሆኗ፣ ነጻ ገበያ መኖሩ፣ እነዚህ ሁሉ ሳይሟሉ እኔ በግሌ የካስትሮ አስተዳደር ያሰራቸውና የስቃይ ግፋት ያካሄደባቸውን በርካታ ሰዎች አግኝቼ አነጋግሬ ያለሁ የተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አማካሪ ኬሊያን ኮንዌይ የሰጡት አስተያየት ነው። ተመራጩ ፕሬዚዳንት ዶናልድ ትራምፕ የሚወስዷቸው እርምጃዎች በተለይ ከዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የሚወጡ ፖሊሲዎችንም ያካተተ እንደሚሆን ተንታኞች ያስረዳሉ። አባታቸው ኩባዊ የሆኑት የዩናይትድ ስቴትስ ሴናተር ቴድ ክሩዝ የካስትሮ ሞት አስመልክቶ እንዲህ ብለዋል። አይ ቨሪ ማች ሆፕ ዛት ዊ ዶንት ሲ ኒ ዩስ ገቨርንመንት ኦፊሻልስ አንድም የዩናይትድ ስቴትስ መንግስት ባለስልጣን በካስትሮ ቀብር ላይ አይገኝም የሚል ተስፋ አለኝ። ባራክ ኦባማ፣ ጆ ባይደንና ሂላሪ ክሊንተን እንዲሁም ዴሞክራቶች ይህን ጨቋኝ ወረበላ እንደጀግና ለማሳየት ተሰልፈው ቀብሩ ላይ እንደማይሄዱ ወይም እንደማይገኙ ተስፋ አረጋለሁ። ፕሬዚዳንት ኦባማ የካስትሮን ህልፈት አስመልክቶ በቀጥታ ለኩባ ህዝብ መልእክት አስተላልፈዋል። በዩናይትድ ስቴትስ በኩል ምላሹ ይህንም ቢመስልም የአፍሪካ መሪዎች ካስትሮን የአፍሪካ ወዳጆቿ ጥቂት በነበሩበት ወቅት ወዳጅ የሆኗቸው ሲሉ አወድሰዋቸዋል። የአፍሪካ ኮሚሽን ሊቀመንበር ለአሜሪካ ድምፅ ሬዲዮ ሲናገሩ እምራቱስ ሙዋንቻ እንዲህ ብለዋል ስ ኮንዶለንስስ ቱ ፋሚሊ አንድ ኦልሶ ቱ ፒፕል አንድ ጋቨርንመንት ኦፍ ዋንቻ ለካስትሮ ቤተሰብ እንደዚሁም ደግሞ ለኩባ ሕዝብና ለመንግስቱ የተሰማቸውን ሐዘን ገልጸው በማስከተል የአፍሪካን ታሪክ ከኩባ ጋር ስናወራ ያለ ካስትሮ ታሪኩ ሊነገር አይችልም ብለዋል። ይህ ግንኙነት ደግሞ ከፓትሪስ ሉቡምባ ጀምሮ እስከ ደቡብ አፍሪካ ነጻነት ድረስ የዘለቀ ነው ሲሉ ገልጸዋል። ወደ ኩባ የሄደው በአስራ አራት ዓመቱ ነው። ኩባ የተማረ ኢትዮጵያዊ ነው። ኢንጂነር ሺበሺ ካሳ ይባላል። በኬሚካል ኢንጂነሪንግ የከፍተኛ ትምህርቱን ካጠናቀቀ በኋላ በአሁኑ ሰዓት ኢትዮጵያ በሚገኝ ፎርስታር ዲተርጀንት በሚባል መስሪያ ቤት ውስጥ በማገልገል ላይ ይገኛል። ሱራፌል ሽፈራ ወይም ዲጄ ፋትሶ ኩባ ስለነበረው ህይወት እንዲህ ሲያጫውተው ነበር። ኢንጂነር ሺበሺ ካሳ እባላለሁ። በሙያ ኬሚካል ኢንጂነር ነኝ። ኬሚካል ኢንጂነሪንግ የተማርኩት በኩባ ነው። ኩባ የትምህርት ዕድል ያገኘሁት ደግሞ በአስራ ዘጠኝ የሰባ ዓመተ ምህረት ኢትዮጵያ ከሶማሌ ጋር ጦርነት በገባችበት ጊዜ የዛን ጊዜ የኢትዮጵያና የኩባ ጦር አብሮ ይዋጋ ስለነበረ በሶማሌ ባር ላይ በዛን ጊዜ በዛ ጦርነት የሞቱት ልጆች የኩባ መንግስት የስኮላርሽፕ እድል ሰጥቶን፣ በታሪክ የመጀመሪያውና የመጨረሻው ልትለው ትችላለህ። አንድ ሺህ ሁለት መቶ ተማሪዎች ኩባ በመርከብ ሄደን የተማርን የመጀመሪያ ኢትዮጵያ መችነን እኔ ሲሄድ ስምንተኛ ክፍል ነበሩ ቅድሜም አስራ አራት ነበረ እና ረጅም የመርከብ ጉዞ አድርገን እዚህ አዲስ አበባ ትንሽ መሰናዶ ከተደረገ በኋላ ኩባ ገባን። ከዛ በኋላ ኩባ ከገባም በኋላ ደግሞ ኦልሞስት ሀይ ስኩል እዛ ከስምንተኛ ክፍል እስከ አስራ ሁለተኛ ክፍል ጨረስ። ከዛ በኋላ ዩኒቨርሲቲ በፈረንጆች አቆጣጠር በአስራ ዘጠኝ ሰማኒያ ሶስት ገባሁ እና በሰማኒያ ተመረኩኝ። ከዛ ጊዜ ጀምሮ እንግዲህ ኢትዮጵያ ውስጥ ከመጣሁ ጀምሮ በእኔ ሙያ በኬሚካል ኢንጂነሪንግ ሙያ በተለያዩ መስሪያ ቤቶች ከተራ ከሱፐርቫይዘር እርከን ደረጃ እስከ አሁን ያለሁበት ደረጃ በማገልገል ላይ እና በመስራት ላይ ግኝ ያለው አሁን ፎርስታር የሚባል የሳሙና ፋብሪካ የዛ ጀነራል ማናጀር ነው። ፊደል ካስትሮ እንዴት ትገልጻቸዋለህ? ፊደል ካስትሮ በቃ ተተኪ የሌላቸው በዓለማችን ላይ በዚህ ክፍለ ዘመን ከተፈጠሩት ትልቅ መሪ አንዱ ናቸው። በቃ እኛ በቅርብ ሆነን አይተናቸዋል። አሁን ከኩባ ብቻ ሳይሆን በአፍሪካ ብሎም በዓለም የተከበሩ ሰው ናቸው። ገብተዋል። የሕይወት ታሪካቸውን ብታቅ ከህጻነታቸው ጀምረው በጣም ጎበዝ ተማሪ የነበሩ በሙያ የህግ ዶክተር ናቸው። ዶክተር ፊደል ካስትሮ ነው የሚባሉት። ገብተዋል ጥሩ ኑሯቸውን እንትን ፍርድ ቤት እንግዲህ ሙግት ላይ ያለው የዛን ጊዜ የነበረው መንግስት የሚያዘርሰው ጭቆናን ጠልተው የዩኒቨርሲቲ ተማሪዎቻቸውን አሰባስበው ወደ ጫካ ለትግል የገቡ ናቸው። ከዛ በኋላ በመጀመሪያ ውጊያ ላይ ታሰሩ። ከታሰሩ በኋላ የኩባ ህዝብ ነው ደግፏቸው የሀገሪቱ መንግስት ፕሬዥር ደርሶበት እንዲሰጡ አደረገና ከዛ በኋላ ወደ ሜክሲኮ ያሄዱ። ከሜክሲኮ እዛ ደግሞ የተወሰነ ዝግጅት አንስተው እንደገና ወደ ኩባ ገብተው የተታገዱ ገብተዋል እና ተሳክቶላቸዋል። በጣም የሚከበሩና ና የምንዳቸው መሪ ናቸው። ያቺ የሚያይገባንባት ደሴት ልክ ማንዴላ እንደታሰሩባት ደሴት የኩባ ከፍተኛ የፖለቲካ ሰዎች እና ወንጀለኞች የሚታሰሩባት ደሴት ነበረች። እሳቸው ስልጣን ሲይዙ ስሟ ኢዝላ ደ ፒኖስ ነበር የሚባለው፣ የጽድ ደሴት ነበር የምትባለው። ከዛ በኋላ ነው የወጣቶች ደሴት ተብሎ እሳቸው የታሰሩበት እስር ቤት ተዘግቶ ሙዚየም ሆኖ ጠቅላላ፣ አሁን ቅድም የጠቀስኩልህ ስልሳ ትምህርት ቤቶች እዛ ገብተን ሰፕላዩ፣ ፋብሪካው ምናምኑ ከተማው በሙሉ ለእኛ ነው። ወደ አርባ የሚሆኑ ለእርሻ የሚሆኑ ስራና ትምህርትን አብረን ነበር የምናካሂደው በዛም የሚሆኑ ወደ አርባ የሚሆኑ ሀይቆ የተሰርኩ ኢንፍራክቸር ተሟልቶ እያንዳንዱ ትምህርት ቤት ስድስት መቶ ተማሪ የእግር ኳስ ሜዳ የባስኬትቦል ሜዳ የግራን ቴኒስ ሜዳ የቮሊቦል ሜዳ ተሟልቶለት፣ አዳራሽ፣ ምግብ ቤት ሁሉ ነገር አሟልተው ህዝባቸውን እንደዛ አድርገው ያስተማሩ ናቸው። ገብተዋል ለመጀመሪያ ጊዜ ፊደል ካስትሮን ያገኘ ናቸው። ጁላይ ትዌንቲ ሲክስ የፊደል ካስትሮ የንቅናቄው ስም ጁላይ ትዌንቲ ሲክስ ነው የሚባለው። ምክንያቱም ፓርቴል ሞንካዳ የሚባለውን ከፍተኛ ሚሊተሪ ቤዝ ያጠቁበት ቀን ስለሆነ የትግል ስማቸው ጁላይ ትዌንቲ ሲክስ ነው የሚባለው። ሁሌ ኩባ ውስጥ ጁላይ ትዌንቲ ሲክስ ይከበራል እና የዛን አመት እኛ የገባን አመት እዛ ወጣቶች ደሰ እዛ ሊላመቱ ነበር የሚከበረው ገና እንደገቡ የመጀመሪያ የውጭ ሀገር ዜጎች እንግዲህ በሴቶች ገብተዋል። አሁን እንቀጥላለን። አፍሪካን እንረዳለን። እነኝህ ልጆች ችግረኞች ናቸው። እኛ ተቸግረን ሌላው ሞከኛ የተባሰ እያለ ዝም ማለት አንችልም ብለው፣ እስቲ አሁን በቅርቡ የገባቸው ኢትዮጵያኖች የት አሉ ብለውን ነው እኛ ብለን እጃችንን ስናወጣ፣ ቋንቋም አንችልም ነግረው፣ ኢትዮጵያ ሲባል ከሁላችሁም ሁላችሁንም መቼም ሰላም ማለት አልችልም። ትንሿን ልጅ አምጡልኛለ የዛን ጊዜ በወቅቱ የነበረችው ሕፃን ልጅ አልማዝ አሉማዝሬሳ ትባላለች። እሷን ጠሩና አቀፏት። ከዛ በኋላ ትልቁን ወንድ ደግሞ አቅርቡልኝ አሉ። ደባለቄ መላኩ የሚባል ነበር። እነሱን ተዋወቃቸውና ሄዱ። ብቻ ምን ልበልህ፣ በመጡ ቁጥር ገና ሲገቡ መድረክ ላይ ሲይዙኛ ኢትዮጵያ ነው የተፈልፈልህ ስም ይጠራሉ። አልማዝ የት አለች ይላሉ። ገብተዋል። ያን ያህል ነበር ቀረቤታው ነው የምልህ አምናለሁ በጣም ብዙ ትዝታዎች አሉ። የኩባ ትዝታ አንድ ግን እንደ ወደ መጨረሻው እየደረስን ስለሆነ አንድ የምታስታውሰው ሁሌ ከአእምሮህ የማይጠፋ ነገር ካለ ብትነግረኝ ደስ ይለኛል። የኢትዮጵያ የሰባ ሰባት ድርቅ ያ በኩባ ታሪክ ውስጥ የማይረሳ ትልቅ በእኛ በኩባ ተማሪዎች ላይ የጣለው ትዝታ ነው። እና ዓለም የዛን ጊዜ ኢትዮጵያ ለመርዳት የተረባረበት ጊዜ ነው። የዛን ጊዜ በጣም ብዙ ሰው ተራበ ተብሎ በጣም ከፍተኛ ሐዘን ላይ ነው የነበር ነው እና በቃ እኛን ያያሉ። እኛን ሲያዩ ያዝናሉ። የአለም ሚዲያዎች በሙሉ ሚሉት ያንን ነው። የአለም ህዝብ ኢትዮጵያን እየረዳን ያለ አሁን ቁጭ ብለን ቴሌቪዥን እያየን ግን ብሬኪንግ ኒውስ በቴሌቪዥን ይተላለፍላል። ከዜና በኋላ ፕሬዚደንት ፊደል ካስትሮ ለኩባ ህዝብ መግለጫ ይሰጣሉ ይላል። ሁለት ሰዓት ተኩል ላይ የምሽቱ ዜና አለቀ። ካሜራው ኦን ሆነ፣ መተላለፍ ጀመረ። እኛ እዛ ዩኒቨርሲቲ ነበረን። ናይንቲን ኤቲ ፋይቭ ነው በፈረንጆች ቁጭ ብለን እያየን ገና ንግግራቸውን ሲጀምሩ ምንድን ነው ያሉት? በአሁኑ ሰዓት እና በአሁኗ ደቂቃ በሺህ የሚቆጠሩ ኢትዮጵያ ልጫሎች እና ኢትዮጵያውያን አረጋውያን በረሃብ እያለቁ ነው። ኩባ እንደ አሜሪካን ዶላር መስጠት አትችልም። እንደ ራሻ መዳጅና ትራንስፖርት ማቅረብ አንችልም። ምክንያቱም አቅማችን ሁላችን እናውቀዋለን። እኔ ግን ህዝቤ ከእነሱ በላይ ሊሰጠው የሚችለውን ነገር ስለምተማመን፣ ህዝቤን የምጠይቀው ከነገ ጀምሮ የኩባ ልጅ የሚሞቱት ሰዎች የደም እርዳታ ልገሳ እንዲሰጣሉ እና ጨርሻለሁ ብለው ብድግ ብለው ተነሱ። ታውቃለህ። አሁን ያኔ ቁጭ ለሚቀረሩ ኢትዮጵያኖች ክውን ያለው ደም እዚህ እንግዲህ አስብ ዘመድ ኦፕሬሽን ሲደረግ ደም ስጡ ሲባል እኔ ደሜ እንደዚህ ነው፣ ችግር አለ፣ ኦፕሬሽን ነው ያሉ የሚለው ሰው ለኢትዮጵያ ህዝብ ደምን ለገስ ነው የተባለ። አሁን ቁጫል ኢትዮጵያ ውስጥ ያለው የፖለቲካ መዋቅር እዛም አለ። አዮማ ይተማ ይባል ተሰባሰቡ። እንግዲህ ክላስ ስላለን አስራ ሁለት ሰዓት አድርጉልን አልናቸው። ተሰብስበን ሄደን አስራ ሁለት ሰዓት ልንሰጥ በህይወቴ የደነገጥኩት ይዛ ለመጀመሪያ ጊዜ ክሊኒኩ ተዘግቶ ጠበቀል። እንዴት ነው ይሄ ነገር? ይሄ ነገር ሳቦታጅ ያለው እንዴት ይዘጋል? ሚያሰጣለን ስንል መልስ የሚሰጠን የለም። አበሻው ሲመጣ ሲሰለፍ ይሰለፍ ክላስ ሁለት ሰዓት ያለው አለ። እንዴት ነው በቃ ንጭንጩ መግሮምረው በዛ ሰልፋችን ይዘናል። እዚህ በኋላ ሁለት ሰዓት ይላል። ምንድን ነው አል ኮቹ መልስ አይመልሱልንም። በኋላ ለካ እኛ ማታ ተሰብስበን የተነጋገርነው ፕሬዚደንት ፊደል ካስትሮ ሰምተው ኢትዮጵያኖች አደሉም እኔ ነኝ ደምሰጠው ብለው እሳቸው ናቸው ያዘጉት። ከኔ ፊት ማንም አይሰጥም ብለው እኛ አላወቅንም። ተሰልፈን ቆመናል። ልክ ሁለት ሰዓት ሲሆን ከኋላ ከኋላ እየጨበጡ ይመጣሉ። ወደፊት እኔ ወደ የመጀመሪያዎቹ አያዎች ውስጥ ነበር የተሰለፍኩት። መጡ አይዟቸው፣ እኔ ነኝ ያዘጋሁት፣ ሰምቻለሁ የተባባላችሁትን፣ ከእናንተ ፊት ግን እኔ ነኝ መጀመሪያ ደም ሰጠው ግንባር ቀደም አሉና ወደ ክሊኒኩ ሲገቡ ለካ የኩባ ጠቅላላ ሚዲያው ምኑ ካሜራ ደቅኖ እየጠበቀ ነው ለካ እኛ ያስፈልፈን ስናጉረመርም እየሰሙን ነው። ገብተዋል። እሳቸው ልክ ደማቸውን ሲለግሱ በኩባ እንትን አለ መጨረሻ ላይ የኩባ ደም ባንክ ሞላ፣ አቁሙ ተብሎ ነው ያቆመው። ገብተዋል። ይህንን ማን ይሰጠሃል? ገብተዋል። እና የትዝታ በህይወቴ ማረሳው ትልቁ የኩባ ትዝታ ነው። አስተያየቶቻችሁን ፌስቡክ ላይ አጥበ አምሃሪክ ላይ በተለይ አስቀድመን ባሰማናችሁ የኩባው የነጻነት መሪ ፊደል ካስትሮ ሞትን አስመልክቶ የእናንተን አስተያየት እስኪ ስጡን። ተከታዩ ዘገባችን ወደ ኢትዮጵያ ይወስደናል። በአማራ ክልል የተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነው የካቢኔ ሹምሽር ሕዝቡ ላነሳው ጥያቄ መልስ የሚሰጥ አይደለም ሲሉ የተቃዋሚ ፓርቲ አመራር አባላት ተችተዋል። ተቃውሞ የተንቀሳቀሰበት ዋናው የወልቃይት ጉዳይ መልስ ያልሰጠና ሌሎችንም የሕዝብ ጥያቄዎች ያልመለሰ ግምገማ ተሐድሶ ፋይዳ የለውም ብለውታል። የክልሉ መንግስት በበኩሉ ሰዎች የመሰላቸውን አስተያየት መስጠት ይችላሉ፣ በእኛ በኩል ግን ክልሉ የህብረተሰቡን ችግር ለመፍታት ጥልቅ ተሐድሶ አድርጎ ሹምሽር አካሂዷል ብለዋል። ጽዮን ግርማ ዝርዝሩን ይዛለች። በክልሉ ከተቀሰቀሰው ተቃውሞ በኋላ የአማራ ክልል ምክር ቤት ለሶስት ቀናት ያካሄደውን ጉባኤ ሲያጠናቅቅ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዷልም ባሉበት እንዲቀጥሉ ሲወስን የ22 የካቢኔ አባላትን ሹመት አጽድቋል። ከዚህ ውስጥ 12 አዲስ ተሿሚዎች መሆናቸውን ማስታወቁም ይታወሳል። የክልሉ ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምጽ ሲናገሩ ክልሉ ባለፉት አስራ አምስት አመታት ያመጣውን ስኬት እንዳለ ሆኖ የህብረተሰቡ ችግር ምንጭ ናቸው ያላቸውን ለይቶ አስቀምጧል ይላሉ። ቅሬታዎችና ችግሮች፣ በተለይም ደግሞ ከመልካም አስተዳደርና ተገቢ አገልግሎት መስጠት አኳያ ያሉብን ችግሮች፣ የህዝብን አንገብጋቢ ችግሮች ከመፍታት አኳያ ያሉብን እጥረቶች ጥልቅ ናቸው። እነዚህም ደግሞ በዝርዝር ለይቶ መፍታት እጅግ አስፈላጊና ወቅታዊ ነው። በዚህም መሰረት ለህብረተሰቡ ቅርብ አገልግሎት ከመስጠት አኳያ፣ በዚህም ችግሮችን ከመፍታት አኳያ መሰረታዊ ችግር የአመራር ችግር ነው የል ግምገማ ስላለን አመራር ሊሰጥ የሚችል ክልሉን ስትራቴጂካዊ በሆነውም ሁኔታ ሊመራ የሚችል የአመራር መዋቅር ማሻሻልና ስምሪት መስጠት አስፈላጊ ሆኖ በመገኘቱ ይሄ ሆኗል። በክልላችን የመኢአድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ከሹምሽሩ ጋር ተያይዞ የተነሳውን ክልሉ አድርጌዋለሁ ያለውን ጥልቅ ተሀድሶ አንስተው ህብረተሰቡ ያነሳው ጥያቄ ሳይመልሱ ሰዎችን ቀይሬያለሁ፣ ተሀድሶ አድርጌያለሁ ማለት ምንም የማይጣጣም ተግባር ነው ይላሉ። ህብረተሰቡ ያነሳው ጥያቄ አንዱ የአማራዊ ማንነት ጥያቄ ነው። የአማራዊ ማንነት ጥያቄ ግን የትግራይ ክልል ጉዳይ ነው ብለውን ያለፉት የትኛውን ጥያቄ ነው የሚመልሱት? እና አስደናቂ ነው። በዚህ መልኩ ጥልቅ ታድሶ አይደለም ግልብ ታድሶ ራሱ ማድረግ አይችሉም። እንደው በጣም አሳ የሚያሳፍር ነገር ነው። ህዝቡ የሚፈልገው ጥልቅ ታድሶ ማለት ቢሆን እኮ ደስ ይለናል። እኛም ቢታደሱ እንደሚሉት ለህዝብ ቢሰሩና ለውጥ ማምጣት ቢችሉ ደስ ይለናል። ግን ማምጣት አይችሉም የመልካም አስተዳደር እጦት ጥልቅ ታድሶ የሚባለው እንደው አንዱን ነገር እንኳን ብናነሳ ሰውየው የመልካም አስተዳደር እጦት አለ ተብሎ ከታመነ በሀገር አቀፍ በአማራ ክልል ብቻ አይደለም በሀገር አቀፍ በኢትዮጵያ ውስጥ የመልካም አስተዳደር እጦት አለ ተብሎ ከታመነበት መልካም አስተዳደርን እንዳይኖር ያደረገው አካል ማን ነው ለፍርድ የቀረበ ማን ነው የተጠየቀ በዚህ ጉዳይ ማን ነው ይሄን አትፍትሃል ተብሎ ለህዝብ ተጋልቶ የተሰጠ ማን ነው እንደው እንደ ባዲንን ታየውና እንደ ማን ነው ለዚህ ጉዳይ አንተ ይሄን አጥፍተሃል ስራ ተቆጥሮ ተሰጥቶህ አልሰራህም፣ ለህዝብ አላገለገልክም፣ ህዝብ መርጦህ ለህዝብ አልሰራህም፣ ህዝብ አስቀምጦህ ለህዝብ አልሰራህም ተብሎ ለህዝብ ቀርጦህ ህዝብ ውሳኔ የወሰደበት የወሰነበት፣ ወይም ህዝብ እርምጃ የወሰደበት ወይ ህዝብ ምህረት ያደረገለት ማን ነው? እስካሁን በሀያ አምስት አመት ጉዞ ይሄ ነገር የለም። ጥልቅ ታድሶ ይባላል። ከዛም በፊት ብዙ ጊዜ ታድሶ ስልጠናዎች ይባላሉ፣ የተለያዩ ነገሮች ይባላሉ። በፊት ለፊት ያጡትን በጓሮ በር ይዘውት ነው የምናገኘው። ከመድረክ ዞር ይደረጋሉ። መጋረጃ ጀርባ ሆነው ሲሰሩ ነው የምናየው። ይህ ለውጥ ሊያመጣ አይችልም። ለራሱ ለኢህአዴግም ሊጠቅመው አይችልም። የክልሉ መንግስት ቃል አቀባይ በበኩላቸው ክልሉ ህብረተሰቡ ያነሳቸውን ችግሮች በስፋት ገምግሞና ችግሮቹን አውቆ ለጥያቄዎቹ ምላሽ ለመስጠት ነው የአመራር ለውጥ የተደረገው ይላሉ። አመራር ማሰማራት የአመራር ሁኔታን መፈተሽ ለውጥ አያመጣም ተብሎ ሊመጣ አይችልም ማለት ነው። ማስተያየት መስጠት መብት ነው። ነገር ግን ደግሞ ለህብረተሰቡ የቀረበ የህብረተሰቡን ቅሬታ ሊፈታ የሚችል አመራር ማሰማራት እንዴት፣ በምን መስፈርት ለውጥ አያመጣም ተብሎ ሊገመገም አይችልም ማለት ነው። በቅርቡ የተመረጡት የሰማያዊ ፓርቲ ምክትል የሰማያዊ ፓርቲ ፕሬዚዳንት አቶ የሺዋስ አሰፋ በበኩላቸው ሹም ሽር የሚያመጣው ለውጥ የለም ይላሉ። ስለዚህ ጥያቄውን እየመለሱ አይደለም፣ በስልት ለማምለጥ እየሞከሩ ነው፣ ለመሽለቱ እየፈለጉ ነው እና የፌዴራል መንግስቱ ግልባጭ ነው። እዛ አማራ ክልል ላይ የተደረገው የተወሰኑ ሰዎችን ቦታ በማቀያየር ጥያቄ የመለሱ ለማስመሰል እየሰሩ ያሉበት ሁኔታ ነው የምናየው ማለት ነው። አያይዘውን በክልሉ ለተነሱት ጥያቄዎች መልስ ሳይሰጥ ተሐድሶና ሹምሽር ማድረግ የሚያመጣው አንዳችም ለውጥ የለም ሲሉ ተነሱ ያላቸውን ጥያቄዎች ያስታውሳሉ። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላውን በበኩላቸው የክልላቸው መንግስት በሕዝቡ ለተነሱት ችግሮችና የመልካም አስተዳደር ጥያቄዎች መልስ የሚሰጥ የካቢኔ ለውጥ አድርጓል ብለዋል። የስራ እድሉ በጣም ጠባብ ስለሆነ ዲፓርትመንት ይቀየርልን ብለው የጠየቁ 102 የጎንደር ዩኒቨርሲቲ ከሁለተኛ እስከ አራተኛ አመት ያሉ የእንስሳት ሕክምና ፋርማሲ ትምህርት ክፍል ተማሪዎች አርብ ህዳር 16 በኮማንድ ፖስቱ እዝ ስር መታሰራቸውንና እስካሁን አለመለቀቃቸውን ሁለት የዩኒቨርሲቲው ተማሪዎች ለአሜሪካ ድምፅ ገለጹ። አንድ የጎንደር ዩኒቨርሲቲ ተማሪ እና የእንስሳት ሕክምና ተማሪዎች ህብረት አባል ለአሜሪካ ድምጽ እንደተናገረው የዩኒቨርስቲው አስተዳደር የተማሪዎቹን ጥያቄ ተቀብሎ በጋራ ለመስራት በመነጋገር ላይ እንደነበረ ገልጾ፣ የተማሪዎቹ አድማ ሀገሪቱ ካለችበት ያስቸኳይ ጊዜ አዋጅ ጋር ይቃረናል በሚል አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት በቁጥጥር ስር እንደዋላቸው ተናግሯል። በዚህ ጉዳይ ላይ የዩኒቨርሲቲውን ፕሬዚዳንት ለማግኘት ያደረግነው ጥረት አልተሳካም ሲሆን፣ ግርማ ዝርዝር አላት። በጎንደር ዩኒቨርሲቲ ተማሪ እንደሆነ ስሙንና ማንነቱን ብንጠቅስ ለደህንነቱ እንደሚያሰጋው ገልጾ አይቻለሁ፣ አውቃለሁ ያለውን ለመግለጽ ተስማምቶ ቃለ ምልልስ የሰጠን አንድ ተማሪ አርብ እለት በጎንደር ዩኒቨርሲቲ ውስጥ ተፈጥሯል ያለውን ለአሜሪካ ድምጽ ተናግሯል። የጎንደር ዩኒቨርሲቲ ከሁለተኛ እስከ አራተኛ ዓመት ያሉ የእንስሳት ሕክምና ፋርማሲ ትምህርት ክፍል ተማሪዎች ከእነርሱ ቀድመው የተመረቁ ተማሪዎች ስራ ማግኘት ስላልቻሉ የትምህርት ክፍላቸው እንዲቀየር መጠየቅ ከጀመሩ ሶስት ሳምንት እንዳለፋቸው ይኸው ተማሪ ይናገራል። ዲፓርትመንት ሲቪል ሰፊዝ እናያውቃቸውም ትምህርት ሚኒስቴር እናያውቃቸውም። ዝም ብሎ ሁለት ሺ አምስት ላይ ነው የተከፈተ ዲፓርትመንት ነው እና በዛ ጋር አማ የተመረቁት አርባ አራት ወደ አርባ ሰባት ተማሪዎች ከእነ አራት ተማሪ ሰቃይ ተማሪ የሚባለው እዚህ ቀርተዋል። የቀሩ ተማሪዎች ምን ስራ አላገኘትም ኢትዮጵያ ላይ ዞር እዘን እስከ ናርክ የሚባሉ ሰበታ የሚገኙ ላቦራቶሪ ሄዶ ነበሩ፣ ግን ስራ ምንም ማግኘት አልቻሉትም ነበረ በዛ ምክንያት ወደ ሁማን ፋርማሲ ሊቀየር ልን ይገባል የምለው እንትን በዩኒቨርስቲ ውስጥ ጉዳዩን በቅርብ ስከታተል ነበር። ያለው ይኸው ተማሪ የትምህርት ክፍሉ በዩኒቨርስቲው ከተከፈተ ገና አምስት ዓመቱ በመሆኑ ቀደም ሲል ከተመረቁት ሀምሳ የማይሞሉ ተማሪዎች ውስጥ ስራ ያገኙት አራት ብቻ ናቸው። ይህንን የተመለከቱ ትምህርታቸውን በመማር ላይ ያሉ ተማሪዎች ተመርቀን ስራ የማናገኝ ከሆነ ጊዜያችን ሊቃጠል አይገባም በሚል ላለፉት ሶስት ሳምንታት አድማ አድርገው ትምህርታቸው አቁመዋል። ተማሪው እንደሚለው ትምህርታቸውን የሚቀጥሉበትን መንገድ አማራጭ አቅርበዋል። አንድ ማረግ ሁማን ክሊኒካል ፋርማሲ ለአስራ ሰባት ኮርስ ወስደናል፣ አስራ ሰባት ኮርስ ወስደናል እና ወደሱ መቀየር አለብን በማለት ነው። ተማሪዎቹ በዚህ አቋማቸው ጸንተው አስራ ሰባት ኮርስ ወስደንበታል ወዳሉት የሰው ህክምና ፋርማሲስት የማይቀየሩ ከሆነ ለመማር ፈቃደኛ እንዳልሆኑ በመግለጽ እስከ አርብ ህዳር አስራ ሰባት ድረስ በተቃውሞ እንደቀጠሉ ይኸው ተማሪ ይናገራል። ትምህርት መማር ከፈለጋቸው ማጌጠዋ ክፍል ሰዓት ክላስ ተገኙና ተማሩ አለበለዚያት ከስድስት ሰዓት ግቢውን ለቃችሁ እንድትወጡ ክሊራንስ ተዘጋጅቶላችኋል፣ ግቢውን ለቃችሁ እንድትወጡ ተባሉ። ከዛም በኋላ ተማሪ እንዳለ መቶ ሁለቱ ተማሪዎች ማለት ነው ፋካልቲ ሄዱ። ትንሽ የቪተራና የሜዲሲን ፋካልቲ ማለት ነው። በዚያን ጊዜ ነው በሁለቱ አቅጣጫ ፌዴራል ፖሊሶች፣ የአማራ ልዩ ፖሊሶች እና የኮማንድ ፖስት አዛዦች የገቡባቸው በሁለት መኪና የጎንደር ዩኒቨርስቲ የእንስሳት ሕክምና ተማሪዎች ህብረት አባል እንደሆነ የገለጸልን ሌላ ስሙንም ማንነቱንም እንዳንጠቅስ የጠየቀን አንድ ተማሪ ተማሪዎቹ ትምህርት ክፍሉ እውቅና የለውም፣ ከተመረቅንም በኋላ ስራ እናገኝም በሚል ለዩኒቨርስቲው ያነሱት ጥያቄ በዩኒቨርስቲው አስተዳደር ተቀባይነት ማግኘቱንና ነገር ግን ዩኒቨርሲቲው ዲፓርትመንቱን በሚገባ እንደሚያስተዋውቀው ተማሪዎቹም ከቀጣሪ ድርጅቶች ጋር እንደሚያገናኛቸው በመግለጽ እየተነጋገሩ ነበር ብሏል። የተማሪዎች ህብረትም በጉዳዩ ላይ ጣልቃ ገብቶ ውይይት እያደረገ እንደነበር ጠቁሟል። ነገር ግን ተማሪዎቹ ከእነርሱ ቀድመው የተመረቁት ተማሪዎች ያገኙት ስራ እንደሌለ በመግለጽ በዩኒቨርሲቲው ምላሽ እንዳልተደሰቱና ዲፓርትመንታቸው ተቀይሮ ወደ ሰው ሕክምና ፋርማሲ እንዲዞሩ እየጠየቁ እንደነበር በመጨረሻም ካልተቀየርን አንማርም ብለው አድማ እንደነበር ተናግሯል። በዚህ መካከል የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ጣልቃ ገብቶ ተማሪዎቹን እንዳሰራቸው ተናግሯል። ይህ ተማሪ እንደሚለው ከ105 ተማሪዎች ከእስር ያመለጡት በትምህርቱም ክፍል መቀጠል እንፈልጋለን ያሉ ሁለት ተማሪዎች ናቸው ብለዋል። አድማጮች፣ የምሽቱ ዝግጅታችን በዚሁ ተጠናቋል። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበሮ ጋር በመሆን የምንሰናበተው ሄኖክ ሰማእግዜር ነው። መስታወት አድረጋውንን መልካም ምሽት።